ሰላም ለእናንተ ይሁን ጋቢና ቪኦኤ ተጀመረ ከአሜሪካ ድምፅ በምሽቱ ከሚሰሙት ጉዳዮች መካከል አርኪቴክት አንደ በጣም ትልልቅ ተቋማት ናቸው ሰው የሚሰባሰቡበት ተማሪዎች ያሉበት ባቶች ስለሆኑ ጠበቅ አድርጉ መጠበቅ ያስፈልጋል። በካሜራ መታገል ያስፈልጋል። በቴክኖሎጂ በከፍተኛ ትምህርት ተቋማት ውስጥ የሚፈጠሩ ግጭቶችን መቆጣጠር የሚያስችል ስልጠና ለግቢ ጥበቃ አባላት መሰጠት መጀመሩ ተሰምተዋል። ቀደም ብለን የሰማናቸው የሳይንስና የከፍተኛ ትምህርት ሚኒስቴር ቃል አቀባይ አቶ ደቻሳ ጉርሙ አብረውን ያመሻሉ። በዋናነት ራያ ጨርጨር፣ ራያ ላማታ፣ ራያ አዝበው እነዚህ ተጋፋጭ ናቸው። ግንባርም ብለን ነው የምናስቀምጠው። የትግራይ ክልል የአንበጣ መንጋ ወረርሽኝ ከደረሰባቸው የክልሉ አምስት ዞኖች ደቡባዊ ዞን ከትናንት ጀምሮ ከወረርሽኙ ነፃ መሆኑን አስታውቋል። በሌሎች ቦታዎች መንጋው መታየቱ ግን አሁንም ስጋትም ፈጥረዋል። ተጨማሪ ዘገባዎችም የተካተቱበትን ምሽት ዝግጅት ሀብታሙ ስዩ መመራ አለው። ኤልያስ አስማረ ደግሞ ቅንብሩን ያከናውናል። በመቀጠል ስመኝ ሸቆየ አጫጭር ዜናዎችን ታሰማናለች። አመሰግናለሁ ሀብታሙ። የተባበሩት መንግስታት ድርጅት የአፍሪካ ህብረት ሊቀመንበር መንበር ሲሪል ራማፎሳ በህዳሴው ግድብ ላይ ሶስቱን ሀገራት ወደ ስምምነት ለማምጣት ለሚያደርጉት ጥረት ሙሉ ድጋፍ እንዳለው ማስታወቁን ፋና ብሮድካስቲንግ ኮርፖሬሽን ዘግቧል። የድርጅቱ ዋና ጸሐፊ አንቶኒዮ ጉተረዥ፣ የደቡብ አፍሪካው ፕሬዝዳንትና የወቅቱ የህብረቱ ሊቀመንበር ራማ ራማፎሳ ኢትዮጵያ፣ ሱዳንና ግብጽን በታላቁ ህዳሴ ግድብ ዙሪያ ወደ ስምምነት እንዲመጡ እያደረጉት ላለው ጥረት ሙሉ ድጋፍ እንዳላቸው ገልጸዋል። በድርድሩ ሂደትም የተባበሩት መንግስታት ድርጅት ሙሉ ድጋፍ ያደርጋል ማለታቸውን በመንግስታቱ ድርጅት የኢትዮጵያ ቋሚ መልእክተኛ የትዊተር ገጽ ላይ ተጠቅሷል። እንደ አውሮፓውያን አቆጣጠር በ1994 የተካሄደው የሩዋንዳን ዘር ፍጅት በገንዘብ በመደገፍ የተጠረጠሩት ሩዋንዳዊው ነጋዴ ፌሊሽያን ካቡጋ ወደ ሄግ ፍርድ ቤት ተልከዋል። የቀሪ ተከሳሾችን የፍርድ ሂደት የሚያጠናቅቀው የተባበሩት መንግስታት ድርጅት ዓለም አቀፍ ችሎት ትላንት ባወጣው መግለጫ የሰማኒያ ሰባት አመቱ ፌሊሲዮን ካቡጋ በአፋጣኝ የፍርድ ሂደታቸው ይጀምራል ብሏል። ካቡጋ ላለፉት ሀያ ሁለት አመታት ተደብቀው ከኖሩበት የፈረንሳይ ዋና ከተማ ፓሪስ አቅራቢያ ተይዘው ወደ ሩዋንዳ የተወሰዱት በግንቦት ወር ላይ እንደነበር ይታወሳል። ጠበቆቻቸው ክሱ በፈረንሳይ እንዲታይ ጥረት አድርገው የነበረ ቢሆንም ባለፈው ወር መጨረሻ ላይ የሀገሪቱ ከፍተኛ ፍርድ ቤት ክሱ በሕግ እንዲታይ ወስኗል። በነገ ዕለት ፕሬዝዳንታዊ ምርጫ በምታካሂደው በታንዛኒያ በምርጫው ዙሪያ የማጭበርበር ተግባር እየተፈጸመ ነው በሚል በተነሳ ተቃውሞ ላይ ፖሊስ ቢያንስ ሰባት ሰዎችን በጥይት ገድሏል ሲል አንድ ዋና የተቃዋሚ ፓርቲ ከሰሰ። ዊዛሌንዶ የተባለው ፓርቲ ዛሬ ባወጣው መግለጫ የከፊል ራስ ገዟ የዛንዚባርን ፕሬዝዳንታዊ እጩ ማሊም ሀማድንም ፖሊስ አስሯቸዋል ብሏል የደሴቲቱ ፖሊስም መታሰራቸውን ያረጋገጠ ሲሆን ሰባት ሰው በጥይት ገድላችኋል በተባለው ክስ ጉዳይ ግን ፖሊስ የሰጠው ምላሽ የለም የዩናይትድ ስቴትስ የመወሰኛ ምክር ቤት ፕሬዝዳንት ዶናልድ ትራምፕ ለጠቅላይ ፍርድ ቤት ያጯቸውን ዳኛ ኤሚ ኮኒ ባረትን ሹመት ትላንት ሰኞ አጽድቋል ሪፐብሊካኗ ሴናተር ሱዛን ኮሊንስ ከመላው የመወሰኛው ዲሞክራት አባላት ጋር ሆነው የዳኛይቱን ሹመት ተቃውሞ ድምፅ ሰጥተዋል። ሴናተር ኮሊንስ የዳኛ አባረትን ሹመት መጽደቅ የተቃወሙት ፕሬዝዳንታዊ ምርጫ እጅግ በተቃረበበት ጊዜ የመጣ በመሆኑ እንደሆነ ገልጸዋል። በአሶሺየትድ ፕሬስ ዘገባ መሰረት ዩናይትድ ስቴትስ ውስጥ ባለፉት ቢያንስ 150 ዓመታት ውስጥ በመወሰኛ ምክር ቤቱ አናሳ መቀመጫ ያለው ፓርቲ አንዳችም የድጋፍ ድምፅ ሳይሰጠው ሹመቱ የጸደቀለት የጠቅላይ ላይ ፍርድ ቤት ዳኛ ኖሮ አያውቅም ዳኛ ባረት ሹመታቸው በመወሰኛ ምክር ቤቱ ከሰደቀ በኋላ በዋይት ሀውስ በተካሄደ ስነ ስርዓት የጠቅላይ ፍርድ ቤት ዳኛ ክላረንስ ቶማስ ቃለ መሃላ አስፈጽመዋቸዋል የሩሲያ ባለስልጣናት በመላ ሀገሪቱ የአፍና አፍንጫ መሸፈኛ ጭንብል መጠቀምን ግዴታ የሚያደርግ መመሪያ አውጥተዋል የሩሲያ መንግስት ይህን እርምጃ የወሰደው በሀገሪቱ በአንድ ቀን ከምንጊዜውም የበዛ ቁጥር ያላቸው ሰዎች በኮቪድ-19 ሳቢያ በሞቱበትና የቫይረሱ ስርጭትም እየተባባሰ ባለበት በአሁኑ ወቅት ነው። በሩሲያ ዛሬ ብቻ 320 ሰዎች በኮቪድ ሳቢያ የሞቱ ሲሆን ወረርሽኙ ሀገሪቱ ውስጥ ከገባ ወዲህ በአንድ ቀን የተመዘገበ ትልቅ ቁጥር መሆኑ ተገልጿል። በተጨማሪም በዛሬው ዕለት 16550 አዲስ የቫይረሱ ተያዥዎች ቁጥር ተመዝግበዋል ሩሲያ ውስጥ ከነገ እሮብ ጀምሮ ሰው በሚበዛባቸው ስፍራዎች በህዝብ መጓጓዣዎች፣ በታክሲዎች፣ እንዲሁም በፎቅ መውጫ ኤሌቬተሮች ውስጥ በጭንብል ፊትን መሸፈን ግዴታ መሆኑ ታውጇል። ከዚህም ሌላ ምግብ ቤቶችና ቡና ቤቶች ከማታው አምስት ሰዓት እስከ ንጋቱ አስራ ሁለት ሰዓት እንዲዘጉ ታዟል። አዲሱ የሲሼልስ ፕሬዚዳንት ዋቨል ራምከላዋን በሀገሪቱ የብሔራዊ አንድነት እንዲሰፍን ተማጽነዋል። አዲሱ ፕሬዚዳንት በደሴታዊቷ ሀገር የአርባ ሶስት ዓመት ታሪክ ውስጥ በፕሬዝዳንትነት የተመረጡ የመጀመሪያው የተቃዋሚ ፓርቲ መሪ ናቸው። ባለፈው ሳምንት ለሶስት ቀናት በተካሄደው ፕሬዝዳንታዊ ምርጫ ስልጣን ላይ ያሉትን መሪ ዳኒ ፎርን በከፍተኛ ድምጽ ብልጫ አሸንፈው ነው ስልጣን የያዙት። በተጨማሪም የእሳቸው ፓርቲ ከሀያ አምስቱ የምክር ቤት መቀመጫ ሀያውን ማሸነፉ ታውቋል። አድማጮች፣ ለሰዓቱ ያዝኩላችሁ ዜና ይህን ይመስላል። አዘጋጆች ያቀረብኩላችሁ ስመኝሽ የቆየነኝ ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ። ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። አብራችሁን ስለምታመሹም እናመሰግናለን። ቪኦኤ አምሃሪክ የተሰኘውን የመገናኛ ገጻችንን በመጠቀም መሰናዶቻችንን አዳምጡ፣ ሐሳብ ጥቆማችሁንም አድርሱ። ወደ ቀዳሚው ዘገባ እንሻገር። በኮቪድ-19 ሳቢያ ተዘግተው የከረሙ ትምህርት ቤቶች ባለፉት ሁለት ሳምንታት ውስጥ ተከፍተዋል። በመጪዎቹ ጥቂት ሳምንታትም አስፈላጊ የሆኑ የጤና ጥንቃቄዎች እየተደረጉ የከፍተኛ ትምህርት ተቋማትም ለተማሪዎች ክፍት እንደሚሆኑ የሳይንስና ከፍተኛ ትምህርት ሚኒስቴር አስታውቋል። ባለፈው ግማሽ ዓመት ተፈጥረው ከነበሩ የተማሪዎች ግጭቶችና የትምህርት መስተጓጎሎች ተሞክሮ በመነሳት መጪው የምርጫ ወቅት ከመሆኑ ጋር ተያይዞ የሳይንስና ከፍተኛ ትምህርት ሚኒስቴር ከፌዴራል ፖሊስ ጋር በመተባበር ለግቢ ጥበቃ አባላት በዩኒቨርስቲ ሚኒስትሮች ውስጥ የሚነሱ የብሔርና የፖለቲካ ግጭቶችን ለመቆጣጠር የሚያስችል ስልጠና በሀገር አቀፍ ደረጃ መስጠት ጀምረዋል። ኤደን ገረመው በሳይንስና ከፍተኛ ትምህርት ሚኒስቴር ውስጥ የኮሚኒኬሽን ዳይሬክተር የሆኑትን አቶ ደቻሳ ጉርሙን አነጋግራ ተከታዩን አሰናድታለች። ከፍተኛ የትምህርት ተቋማት ተማሪዎች ከተለያዩ ቦታዎች ተሰባስበው በመምጣት የጽንሰ ሀሳብ ወይም የቲዎሪ እውቀት የሚገበዩባቸው አልፎ ተርፎም የተለያዩ ባህሎችንና እንዲሁም በምክንያታዊነትና በአመክንዮ የተደገፉ አስተሳሰቦችን የሚያዳብሩባቸው ተቋማት ናቸው። ይሁንና ካለፉት ሶስት ዓመታት ወደዚህ የኢትዮጵያ ዩኒቨርሲቲዎች በአብዛኛው በሚባል ሁኔታ የግጭትና የውጥረት ቀጠናዎች እየሆኑ መጥተዋል። የመብቶችና የዴሞክራሲ እድገት ማዕከል ከወራት በፊት ባወጣው ሪፖርት መሰረት ከ2012 ዓ.ም መስከረም ማገባደጃ ጀምሮ በ2012 መጋቢት ወር ላይ በኮቪድ-19 ወረርሽኝ ምክንያት የትምህርት ተቋማት ስራቸውን እስካቆሙበት ጊዜ ድረስ በ28 ዩኒቨርስቲዎች ውስጥ በተፈጠሩ ግጭቶች የተማሪዎች ነብስ ሲጠፋ ከ58 በላይ ተማሪዎች ቀላልና ከባድ የአካል ጉዳት እንደደረሰባቸውና በተለያዩ ጊዜያትም ትምህርት መቋረጡን ይጠቁማል። ከዚህ በተጨማሪም ግጭቶች በነበሩባቸው ተቋማት ውስጥም ግጭትን የመቆጣጠርና አስተዳደራዊ ክፍተቶች መኖራቸውንም ያመላክታል። የሳይንስ ና ከፍተኛ ትምህርት ሚኒስቴርም በዘንድሮ ዓመት ተማሪዎች ወደ ትምህርት ገበታቸው ሲመለሱ ሊፈጠሩ የሚችሉ የጸጥታ ክፍተቶችን ለመሙላት ከወዲሁ የዩኒቨርሲቲ ጥበቃዎችን ከፌዴራል ፖሊስና ከሰላም ሚኒስቴር ጋር በመቀናጀት ማሰልጠን መጀመሩን ይፋ አድርጓል። የሚኒስቴር መስሪያ ቤቱ የኮሚኒኬሽን ዳይሬክተር የሆኑት አቶ ደቻሳ ጉርሙ ከዚህ ቀደም የግቢ ፖሊሶች ግጭትን የመቆጣጠር እውቀትና ዝግጁነት እንዳልነበራቸው ጠቅሰው የትምህርት ተቋማትን ሰላም ማስጠበቅ በሚል ርዕስ ለሁለት ቀናት እየተሰጠ ያለውን ስልጠና ዓላማ እንዲህ ያብራራሉ። ካምፓስ ፖሊስ ዝም ብሎ እንደ ማንኛውም ተቋም ነው የጥበቃ ስራዎች ይሰሩ የነበሩት። የተለየ ስልጠና የተለየ ብቃትም ሚታይበት አግባብ አልነበረም። የተሻለ ስልጠና ወቅቱ የሚፈልገው እንደገና እየተፈጠሩ ያሉ ችግሮችን የሚመጠል ሌሎች ባህሪ ጋር በተናበበ ሁኔታ አሰልጥኖ መልቀቅንም በተግባርም ብቁ ማድረግ ያስፈልጋልና እና ይህን እንደገና ደግሞ ብቁ ያሉነትንም በእድሜም በተለያየ ምክንያትም በጤና በመለየት ብቁነትን ደግሞ አሰልጥኖ አፍቅቶ የካምፓስ ፖሊስ መያድ ያለበትን ቅር እንዲያስይዙልን በሀገር አቀፍ ደረጃ ጠና የሳይንስና ከፍተኛ ትምህርት ሚኒስቴር ከዚህ በዘለለም በግቢ በሮች ላይ የቅኝት ካሜራዎችን ጭምር በመጠቀም እንደሚሰራም አቶ ደቻሳ ይናገራሉ። በተጨማሪም በከፍተኛ የትምህርት ተቋማት ውስጥ የሕግ የበላይነት እንዲከበር ለማድረግ የተጠናከረ የዝግጁነት ስራ ላይም አተኩረናል ይላሉ። ዩኒቨርሲቲዎች በጣም ትልልቅ ተቋማት ናቸው። ከማንኛውም ተቋም በላይ ብዙ ሰው የሚሰባሰብበት ብዙ ተማሪዎች ያሉበት ባቶች ስለሆኑ የሚጠበቅ አድርጎ መጠበቅ ያስፈልጋል በካሜራ መታገል ያስፈልጋል በቴክኖሎጂ በሰው ሀይልም ደግሞ የተጠናከረ ልቁና ብቁ የሆነ ሰው ማዘጋጀት ያስፈልጋልና ይህንን ዓላማ በማድረግ ነው ስልጠናው እንዲሰጥ የተፈለገው እየተሰጠ ያለው አእምራኖቻችንም ሁሉ ወላጆችም ለልዮቻቸው ትንቅ መርተት ያለባቸው ነገር

በዚህ ለከረ ዝግጅቶች እያደረግ ያለ ነው። በዩኒቨርሲቲዎች ደህንነት ላይ በጥብቅ መሰራት እንዳለበት የሚጠቅሱት አቶ ደቻሳ ጉርሙ በዋናነት ግን ዘላቂ ለውጥን ለማምጣት ተማሪዎች የ የሀሳብ ልዩነትን ማስተናገድ እንዲለምዱ ከታች ጀምሮ በትምህርት ስርዓቱ ላይ ሊሰራበት የሚገባ ጉዳይ ነው ሲሉም ያሳስባሉ። መቻቻል እንዲኖር ተማሪዎች ለመማር ዝግጅት ያስፈልጋቸዋል። መጀመሪያ ብቃት ያስፈልጋለን በራሱ ና ከከሪኩለም ጀምሮ መታረም አለብን። መታቀፍ አለበት ብለን እኮ የተሻለ ዝግጅት እንዲያደርጉ የፍሬሽማን ኮርሶች ላይ አሁን በአብዛኛው አምሮነትን እና መግባባት ላይ ያዘነበሉ ኮሚኒኬሽን ስኪል ለምሳሌ ሎጂክል ኢንክሉሲቭ ና ተካተው ባህሪ ላይ ብዙ ነገር መስራት መቻል አለብን። ሳይንሱን ደረግ ሳይንሱን ብቻታል ባህሪ ላይ ነው አብዛኛው ነገር መሰራት ያለበት የሚለው ነገር ካምኖበት ክንፉ ለመሆን ማሻሻልን ትምህርት የሚሰጥበት አግባብ ተመቻችቶ እየሰራን ያለ ነው። ከዛ ውጪ በመከናካዊነት ማመል አለባቸው። በዚህ ግን የሚጠበቅባቸውን ነገር ነው መስራት ያለባቸው ተማሪ። ስለዚህ እነኝህን እነኝህን ሁሉ ለማድረግ ደግሞ ፈፋ ያሉ የክርክር መድረኮች ሉ ኖረው መከራከር፣ መነጋገር፣ መተማመን እንዲኖር ለማስቻል እኚህ የሚዘጋጁ መድረኮች ነበሩ፣ የታቀዱ ነበሩ። በየዩኒቨርሲቲ ያሉትን ክፍተቶች እንዴት አድርገን ማድረግ ይችላለን? ይሄ የምሁራን ቤት ነው። ስለዚህ ሀገራዊ ችግር ራሱ መፍታት የሚጠበቅበት ተቋም ነው። በዛ ልክ መስራት፣ በዛ ልክ ማሰብ ይጠበቃልና፣ ዞሮ ዞሮ ያው በኮቪድ ምክንያት አብዛኛው ብዙ ነገር ሳይከናወን ቆይቷል። ቀርቶብናል። አምና እንደገና ሌሎች አገራዊ ችግሮች

የሳይንስና የከፍተኛ ትምህርት ሚኒስቴር በቀጣይ ጥቂት ሳምንታት ውስጥ እንደ የትምህርት ተቋማቱ ዝግጁነት ተማሪዎች ወደ ትምህርት ገበታቸው እንደሚጠሩ ያስታወቀ ሲሆን ላለፏቸውን ጊዜያቶች እንዲያካክሱም ከጠዋቱ ሁለት ሰዓት ጀምሮ እስከ ምሽት ድረስ የሚቆይ ጥብቅ የሆነ የትምህርት መርሃ ግብር ማሰናዳቱን አስታውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። አብራችሁን ስለሆናችሁም እናመሰግናለን። ጊዜውን ያልጠበቀ ዝናብ ሊመጣ እንደሚችል የትግራይ ክልል የግብርናና ገጠር ልማት ቢሮ አሳስቧል። የአንበጣ መንጋ ወረርሽኝ ከደረሰባቸው የክልሉ አምስት ዞኖች ደቡባዊ ዞን ከትናንት ጀምሮ ከወረርሽኙ ነፃ መሆኑንም አስታውቋል። መንጋው ቀድሞ ባልነበረበት ሰሜን ምዕራብ ዞን ግን ትናንት መታየቱን ቢሮው አክሎ አመልክቷል። ሙልጌታ ጽባ ትግራይ ክልል ውስጥ ከነሐሴ 11 2012 ዓ ም ጀምሮ የተከሰተው የአንበጣ መንጋ እስከ ትናንት ድረስ አራት ዞኖች ያዳረሰ ሲሆን ትናንት ደግሞ ሰሜን ምዕራብ ዞን ውስጥ መታየቱ የክልሉ ግብርናና ገጠር ልማት ቢሮ ኃላፊ ዶክተር አትንኩት መዝገቡ ገልጸዋል። ክልሉ ካሉት ስድስት ዞኖች የበረሃ አንበጣ ያልደረሰበት ምዕራባዊ ዞን ብቻ መሆኑንና በ38 ወረዳዎች 142ሺህ ሄክታር ስፋት ያለው መሬት በመንጋው መወረሩ ኃላፊው አመላክተዋል። የአንበጣ መንጋ በስፋት በታየበት የትግራይ ደቡባዊ ዞን በተለይ በራያ ጨርጨር፣ ራያ አዘቦና ራያ ላማጣ ወረዳዎች ላይ ጉዳት ማድረሱንና ከህዝብ ጋር በመተባበር ከከፋ ጉዳት መከላከል መቻሉም ዶክተር አትንኩት ተናግረዋል። መንጋው ከሁለት ወር በላይ እንደቆየበት በገለጹበት በዚሁ ዞን ከትናንት አንስቶ አለመታየቱ ያስታወቁት የቢሮ ኃላፊው ከአጎራባች አካባቢዎች ተመልሶ ሊመጣ ይችላል የሚል ስጋት መኖሩም ጠቁመዋል። እኛ እንደ ትግራይ በዋናነት ራያ ጨርጨር፣ ራያ ላማጣ፣ ራያ አዘቦ እነዚህ ተጋፋጭ ናቸው። ግንባርም ብለን ነው የምናስቀምጠው። እዚያ የምናደርገው መከላከልም ለነሱ ብቻ ሳይሆን ለትግራይም በአጠቃላይ ለመከላከል ነበር ጥረት ሲደረግ የነበረው። በተከታታይ ብዙ እረፍትም አልነበረም። ትናንትና ለመጀመሪያ ጊዜ አንበጥ አልታየም የሚል ዜናም እኛም አሳውቀናል። የዕለት ተዕለት ኢንፎርሜሽን እንሰጣለን። ስለዚህ ትናንትና የትናንትና ውሎ በዞኑ እንዳለ ደጋም ቆላም ደጋሙም ይሄድ ነበር። ኦፍላ፣ እንዳሞሆኒ ምናምን የሚባሉት ስለዚህ ቶታሊ ነፃ ነው የሆነች የሆነው ዞኑ። ይህንን ማለት ግን ትግራይ ውስጥ ነፃን ነበር ማለት አይደለም። ደቡብ ምስራቅ ነበር የተለያዩ በዋናነት ደግሞ መሀል ላይ ስለዚህ እንደ ሄደ ነው ማወቅ ያለብን። ዘሎ አይደለም መሀል ላይ የደረሰው እዛ የነበረው እዛ ሲጨፈጨፍ እየተቀነሰ እየተቀነሰ፣ ከዛ ወደ ደቡብ ምስራቅ ከዛ በኋላ ደግሞ እየሄደ እንዳለ ግንዛቤ መውሰድ ያስፈልጋል። ስለዚህ የገባው በዚህ መልኩ እናየዋለን። ስለዚህ ድዋዊ ዞን እንዳለ ነፃ ነው ስንል ለዕለቱ ነው እንጂ ከአማራ ክልል ሊመጣ የሚችል ትልቅ ያመጣ መንጋዎች እንዳሉ ከሩቅም ከአፋርም ከራቅ ካለ ቦታ ሊመጣ እንደሚችል መንጋው በማዕከላዊ ዞን አሁንም ስፋት ባለው አካባቢ ላይ መኖሩ የገለጹት ዶክተራት ትንኩት የመከላከል ስራ በዞኑ ባለሙያዎችና በሕዝብም እየተከናወነ እንደሚገኝ አመላክቷል። ክልሉ ውስጥ የደረሱ ሰብሎች ፈጥኖ በማጨድ መንጋው የከፋ ጉዳት እንዳያደርስ ጥረት እየተደረገ መሆኑም ኃላፊው አክለው ተናግሯል። ጊዜው ያልጠበቀ ዝናብ ሊመጣ እንደሚችል የሚጠቁም ትንበያ መኖሩም ዶክተራት ትንኩት ገልጸዋል። የአጨዳ ፕሮግራሙ በጣም በጥሩ ሁኔታ ነው እየተካሄደ ያለው። አንድ ጉልበትም ያስፈልጋል። ገበሬው ጉልበት የጉልበት ዋጋ ስናስብ አሁን ውድም ነው። ስለዚህ የተለያዩ ተቋማት የመንግስት ተቋማት ሰራተኞች፣ የመከላከያ ኃይሉም ግንባር ቀደም ተጠቃሽ ነው። እዚህ ያለው የፀጥታ ኃይሉም የመንግስት ሰራተኛ ሁሉም እየተሳተፉ ነው ያሉት። ስለዚህ የአጨዳ ስራ በጣም በተቀናጀ መልኩ እየተሰራ ነው አመርቂ ስራም ውጤትም እያስገኘ ነው የሚል እንትና ያለን። ይህኛውም ተጠናክሮ ነው መሄድ ያለበት እስከ መጨረሻ ድረስ። እዚ ጥንቃቄ ከፍርሃት የተነሳ አንዳንዴ ያልደረሰ የማጨድ ነገሮች እየተከሰቱ ነው። አንዳንድ ቦታ ላይ ትንሽ ጠንቀቅ ብሎ ግን ታግሶ መሰራት እንዳለበት ነው። ሌላ ምን ሰጋውም አለ። አሁን ክላይሜት ቼንጅ ብዙ እየተወራ ነው። አንዳንዶቹ ከፕሪዲክሽን ያልተጠበቀ ነገሮች ይከሰታሉ። አንዱ የነበረው እንግዲህ ካልተቀየረ አሁን ዝናብን ሊመጣ እንደሚችል ወቅቱ ያልጠበቀው ዝናብ እሱ ደግሞ በጣም አደገኛ ነው። ቶታሊ ምህርቱን ወደ ሌላ ነገር ነው የሚቀይረው። ስለዚህ አንበጣውን ብቻ ሳይሆን ጊዜ የለኝም በሚል መንፈስ ሁሉም ተነሳሶ አጨዳው ተጠናክሮ በሁለቱ መልኩ፣ ማለት ለአንበጣም እንቅስቃሴ ለመከታውም አንድ ነገር ነው። በሌላ በኩል ያልተጠበቀ ዝናብ ሊመጣ ስለሚችል ካፊያ ነገር የታየበት ሁኔታ አለ፣ እንዲህም ስንል ማለት ነው። ስለዚህ ከዚያም ከማዳን አንጻር ተጠናክሮ እየተሰራ ነው በክልሉ የተከሰተው የአንበጣ መንጋ እያደረሰው ያለው ጉዳት ከቀበሌ ጀምሮ እየተጠና መሆኑን የቢሮ ኃላፊ ዶክተር አትንኩት መዝገቡ ገልጸው የደረሰው ጉዳት እየተገመገመ አርሶ አደሩን ለማገዝ ጥረት እንደሚደረግ ተናግሯል። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም። ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። አብራችሁን ስለሆናችሁም እናመሰግናለን። ማናቸውም ጥቆማም ሆነ አስተያየት ቢኖራችሁ በማህበራዊ መገናኛ ገጾቻችን ላይ አድርሱን። ከዓለም ባንክና ከኢትዮጵያ መንግስት በተገኘ 550 ሚሊዮን ዶላር 83 ከተሞች ድህነትን እንዲቀንሱ የሥራ እድል እንዲፈጥሩ ያግዛችኋል የተባለ የማኅበራዊ ደህንነት መረብ መርሃ ግብር ይፋ መደረጉ ተሰምተዋል። መርሃ ግብሩ 800 ሺ ያክል ሰዎችን ይጠቅማል ተብሏል። መስፍን አድራጌ በከተሞች ውስጥ ያለውን ድህነት በመቀነስ የስራ ፈጣሪነትን ማሳደግ፣ በምግብ ለስራ ፕሮግራም የአካባቢንና የተፈጥሮ ሀብትን መንከባከብ፣ ረዳት የሌላቸውን አቅመ ደካሞች፣ የአካል ጉዳተኞችንና የዕድሜ ባለጸጎችን በቀጥታ በመደገፍ ማህበራዊ ዋስትናን ማረጋገጥ የፕሮጀክቱ ዓላማ እንደሆነ ተብራርቷል። በዚሁ መሰረት ላለፉት አራት ዓመታት በተካሄደው አንደኛው ምዕራፍ የከተሞች ልማታዊ ሴፍቲነት ፕሮጀክት ከስድስት መቶ ሺህ በላይ ሰዎችን ተጠቃሚ ማድረግ እንደተቻለ ለሁለት ቀናት በዘለቀው ፕሮግራም ላይ ተገልጿል። ለዚህም ከዓለም ባንክና ከመንግስት 150 ሚሊዮን ብር ወጪ መደረጉ ተጠቅሷል። ፕሮጀክቱ አድማሱን አስፍቶ ሁለተኛው ምዕራፍ በምክትል ጠቅላይ ሚኒስትር ደመቀ መኮንን ይፋ ሆኗል። ዛሬ ያለፉት አራት ዓመታት በ11 ከተሞች የተካሄደው እንቅስቃሴ ብዙ ልምዶች ተገቢተውበታል። አሁን ከ11 ወደ 83 72 ከተሞችን አካቶ ዛሬ ይፋያ እየሆነ ያለው ፕሮግራም ደግሞ ትልቅ እርምጃ ነው። የድሃ ድሃ ዜጎችን መፍቀድ ከምንም በላይ ምን ያህል የሚያረካና ከልቦና ጋር የሚያስታርቅ የዜግነትን ራዕይ በተስፋ የሚያስታጥቅ ሁነኛ የልማት መንገድ እንደሆነ ያመለክታል። ይፋ የሆነ ሁለተኛው ፕሮጀክት 500 ሚሊዮን ዶላር የተመደበለት ሲሆን 400 ሚሊዮኑ በዓለም ባንክ ቀሪው በኢትዮጵያ መንግስት እንደሚሸፈን ታውቋል። የተጠቃሚዎቹም ቁጥር ወደ ስምንት መቶ ሺህ ይጠጋል ተብሏል። ከመጀመሪያው ምዕራፍ ተሞክሮዎችን በመውሰድ ተጨማሪ የአገልግሎት ዘርፎች መታከላቸውን የከተሞች ስራ እድል ፈጠራና ምግብ ዋስትና ኤጀንሲ ዋና ዳይሬክተር ገብረ መስቀል ጫላ ለጋዜጠኞች በሰጡት ማብራሪያ ጠቅሰዋል። በተለይ ዘላቂ የኑሮ ማሻሻያ ፕሮግራም የሚገቡ ተጠቃሚዎች ቀደም ሲል ይሰጣቸው የነበረው ድጋፍ አምስት መቶ ዶላር ነበረ። አሁን ግን እያንዳንዱ ተጠቃሚ ስድስት መቶ ዶላር ከፍ እንድል ነው ተደረገው። ይሄ አንዱ ከግምገማው ተነስቶ የተለየ ውጤት ያመጣበትም ሁለተኛው የስራ እድል ፈጠራ ጋር እንደተሳሰረ የማድረግ ስራ ነው። ይህም ወጣቶች በተለይ ከ12ተኛ ክፍል በታች ወይም ከቀድሞ 12ተኛ ክፍል በታች ወይም ከ10ኛ ክፍል በታች ያቋርጡ ወጣቶች ከግሉ ኩባንያዎች ጋር የኪስ ገንዘብ እየተከፈላቸው የስራ ልምምድ እንዲያደርጉና የተሻለ አፈጻጸም ካላቸው ደግሞ የቀጣይ ስራ ትስስር እንዲፈጠርላቸው ለማድረግ የሚያስችል አዲስ ኮምፖነንት ነው። በዛ በሚለማመዱበት ኩባንያ የስራ እድል ባይፈጠር እንኳን የሶስት ወር የስራ ፍለጋ ጊዜ ይሰጣቸዋል። የኪስ ገንዘብ እየተከፈላቸው ማለት ነው። በአለም ዙሪያ የተመሰረተው የኮቪድ-19 ወረርሽኝ ፕሮጀክቱ የአስቸኳይ ጊዜ ድጋፍን መሰረት አድርጎ እንዲንቀሳቀስም አድርጓል። ኮቪድ ፕሮጀክቱን እየተገበርን ባለንበት ጊዜ የመጣና ሶስት ወር ያህል ተጠቃሚዎች ስራ ሳይሰሩ ገንዘብ እንዲከፈላቸው ያደረገ ክፉ ወረርሽኝ ስለሆነ ከዚህ ተምረን የአስቸኳይ ጊዜ ለተጠቃሚዎች ድጋፍ ማድረግ የሚያስችል ዜሮ ዶላር ፕሮጀክት የሚባል ኮምፖነንትም አለው ፕሮጀክቱ። በሁለተኛው ፕሮጀክት አዲስ ትኩረት ከሚሰጣቸው ውስጥ የስደተኞች ጉዳይ አንዱ ነው። ስደተኞች ባሉባቸው አካባቢዎች ሰላሳ በመቶ ስደተኞችን ለማቋቋም ሰባ በመቶ ደግሞ የከተማውን ነዋሪ ተጠቃሚ ለማድረግ እንደሚሰራ የዳይሬክተሩ ማብራሪያ ያመለክታል። በርካታ ስራ አጦች የኢኮኖሚ ደረጃቸው ዝቅተኛና የሌሎችን እገዛ የሚሹ ብዙዎች ባሉባት ሀገር ሰላሳ በመቶ ስደተኞችን ለማቋቋም ውሳኔ ላይ መድረስ ምን ያህል አዋጭ ነው የሚል ጥያቄ ከጋዜጠኞች ለዳይሬክተሩ ቀርቦላቸው ነበር። ስደተኞቹን በተወሰነ ሬሽዮ ከኮሚኒቲው ጋር ብናቀላቅለው የስደተኞችን ቁጥር እየቀነስን በስደተኞችና ደግሞ ከአካባቢ ነዋሪዎች ጋር ያለውን ደግሞ ኢንቴግሬሽን የተሳለጠ እንዲሆን እያደረግን እንዳለን። ሁልጊዜ ስደተኞች ፓስፖርት እያወጡ ሀገራችን መሸጋገሪያ ከሚያደርጉ እዚህ ደግሞ በዚህ ፕሮጀክት ታቅፎ ሀገራችንንም መዳረሻ ቢያደርጉ ሀገራችን የበለጠ ምርታማ ትሆናለች። ወጪውን የሚሸፍነው በተባበሩት መንግስታት የስደተኞች ኮሚሽንና የኢትዮጵያ መንግስት በጉዳዩ ላይ መግባባት የደረሱበት እንደሆነ ጠቁመው ይህም በስደተኞቹና ኢትዮጵያኑ መካከል ያለውን መስተጋበር ያሻሽላል ብለዋል። ባለፉት አራት ዓመታት ለተመዘገቡ ስኬቶች ምስጋና የለገሱት በዓለም ባንክ የሱዳን፣ ደቡብ ሱዳን፣ ኤርትሪያና ኢትዮጵያ ዳይሬክተር ኦስማን ዲዮል ለመጪዎቹ ዓመታት የታቀደው ፕሮጀክት እውን የሚሆነው ቅንጅታዊ ስራ ሲኖር ነው ብለዋል። በመጀመሪያው ምዕራፍ በፕሮጀክቱ የተሻለ አፈጻጸም ካስመዘገቡ አስራ አንድ ከተሞች ግንባር ቀደሟ ደሴ እንደሆነች በመድረኩ ላይ ተዘክሯል። በተለይ ተራራማ ቦታዎችን አልምቶ አረንጓዴ በማድረግና የአፈር መሸርሸርን በመከ ከተማዋ በፕሮጀክቱ ካስመዘገበችው ስኬት በላይ ለኢትዮጵያውያን ትምህርት የሚሆን ቁም ነገር በውስጧ መያዟን የመሰከሩት ደግሞ የአማራ ክልል ርዕሰ መስተዳደር ተመስገን ጥሩነህ ናቸው። እዚህ ስንገናኝ ወደ አእምሮዬ ደጋግሞ የሚመጣው ሀሳብ አለ። ለኢትዮጵያ የሚጠቅማት ደሴነት ነው የሚል ሀሳብ። ሁሉን እንዳመሩ፣ ሁሉን እንዳፈጣጠሩ፣ ሁሉን እንደግሩ ተቀብሎ መኖር ደሴነት፣ አንዱ ሌላውን ሳይጎረብቱም አንዱ ሌላውን ሳይገላመጡ መኖር ነው ደሴነት። ውጣ ግባ ሳይሆን ኑር ተቀመጥ ሳይሆን እንዳገር መኖር ነው ደሴነት። ታዲያ ይሄ አያኮራም ትላላችሁ? የክልል ርዕሳነ መስተዳድሮች፣ ሚኒስትሮች፣ የከተማ ከንቲባዎችና ከፍተኛ የመንግስት አመራሮች በከተማዋ በሴፍቲኔት ፕሮግራም የተሰሩትን የልማት ስራዎች ጎብኝተዋል። አንዳንድ የከተማዋ ነዋሪዎች ከፍተኛ የመንግስት አመራሮች ሊመጡ ነው ሲባል የሚደረግ የከተማዋ ጽዳት መቆም ይገባዋል፣ ከተማዋን ለሚኖሩባት ህዝቦች ተስማሚ ማድረግ ይገባል ሲሉ ለአሜሪካ ድምጽ ሬዲዮ ቅሬታቸውን ተናግረዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። አሁን ደግሞ እስቲ አጫጭር የስፖርት ዜናዎችን እናሰማችሁ። የአሜሪካ ብሔራዊ የእግር ኳስ ሊግ ኤንኤፍኤል የቴነሲ ታይተንስን ቡድን በ350 ዶላር ቀጥተዋል። በቡድኑ ላይ ቅጣቱ የተጣለው የኮቪድ-19 መከላከያ ደንቦችን ጥሶ በመገኘቱ ነው ተብሏል። ብሔራዊ ሊጉና የሊጉ ተጫዋቾች በጋራ ባደረጉት ምርመራ ቡድኑ 24 ተጫዋቾቹና የቡድኑ ባልደረቦች በኮቪድ-19 ቫይረስ መያዛቸው ተረጋግጧል። በቡድኑ ግቢ ውስጥ የፊትና አፍንጫ መሸፈኛ ጭንብላ ለመጠቀምን ጨምሮ የጥንቃቄ እርምጃ ጥሰቶችን መመልከቱንም አስታውቋል። የዓለም አቀፉ ኦሎምፒክ ኮሚቴ ፕሬዚደንት ኦሎምፒክ የተቃውሞ አደባባይ እንደማይሆን አሳስበዋል። ፕሬዚደንቱ ቶማስ ባህ የኦሎምፒክ ጨዋታዎች ከፖለቲካ ጋር ሊያያዙ እንደማይገባና የተቃውሞ አደባባይ እንዳይሆኑም ሊጠበቁ እንደሚገባ ያሳሰቡት የጥቁሮች ህይወት ዋጋ አለው ብላክ ላይቭስ ማተር ንቅናቄ ማግስት ህግ ሃምሳ የተሰኘው የኮሚቴው ህግ እንዲቀየር ግፊት መበርከቱን ተከትሎ ነው። ህጉ ተወዳዳሪዎች ፖለቲካዊ መልእክቶችን በውድድር ስፍራዎች እንዳያስተላልፉ የሚከለክል ነው። የዓለም አትሌቲክስ ተቋም ኃላፊ ሴባስቲያን ኮ በበኩላቸው አትሌቶች ፖለቲካዊ መልእክቶችን የማስተላለፍ መብት ሊኖራቸው ይገባል ባይ ናቸው። የዓለም አቀፉ ኦሎምፒክ ኮሚቴ ፕሬዚዳንት ቶማስ ባህ ግን ኦሎምፒክ በቅድሚያ የስፖርት ስፍራ ነው፣ ብቃትን፣ አንድነትና ሰላምን ተምሳሌት ማድረግ አለባቸው በሚለው ሐሳባቸው የጸኑ ይመስላሉ። ዘገባው የሮይተርስ ነው። የዓለም አራት መቶ ሜትር ርቀት ሩጫ ውድድር ቻምፒዮን ሳላዋ ኢድናስር የጸረ አበረታሽ ቅመሞችን ሕግ ጥሳለች በሚል የቀረበባት ክስ እንደተነሳላት ተሰምቷል። ዓለም አቀፉ የአትሌቶች ስነ ምግባር ሸንጎ በአትሌቷ ላይ የቀረቡ አራት ያሉበትን ስፍራ ያለማሳውቅ ጥፋቶች ክስ ውድቅ አድርገዋል። የ22 ዓመቷ ሳላዋ ኢድናስር ባለፈው ዓመት በዶሃ በተደረገው የዓለም ቻምፒዮን ሽፕ ውድድር አሸናፊ ነበረች። ሰኔ ወር ላይ ያለችበትን ስፍራ ባለማሳወቋ ምርመራ ልታደርግ በሚገባበት ሰዓት በመቅረቷ የጸረ አበረታሽ ቅመም ደንብ እንጥሳለች በሚል እገዳ ጥሎባት ነበር። አትሌቷ ክስ የተነሳላት ሦስት ጥፋቶቿ በአንድ ዓመት ውስጥ ያልተፈጸሙ መሆናቸው ታይቶ እንደሆነ ተነግረዋል። ክስተቱ ትምህርት ይሆናታል ብሎ እንደሚያምን ሸንጎ አስታውቋል። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማረ ደግሞ በቅንብሩ አብረናችሁ አምሽተናል። ተረኛው አርታኢ ሰለሞን አባተ ነበረ። መልካም ምሽት። What is the a I got a and my it's a